I'm ከከፍተኛ የትምህርት ተቋማት መመረቅ አመታትን የሚወስድ ሲሆን ኢትዮጵያውያን ወጣቶችም ረዥም ርቀት ተጉዘው ሌሊት መብራት በሌለበት ተቀምጠው ላጠኑበትና እጅግ ለተፈተኑበት የልጅነት እድሜያቸው ትልቅ ስኬትና ውጤት አድርገው ይወስዱታል። አብዛኞቹ ተማሪዎችም ተመርቀው ወጥተው ራሳቸውን ለመቻልና ወላጆቻቸውንም ለማገዝ ያልማሉ። ይሁንና ባለፉት አስራ አምስት አመታት ሰፊ የትምህርት እድል ቢመቻችም በበቂ ሁኔታ የስራ እድል ባለመኖሩ የስራ አጥ ቁጥር አሻቅቧል። የስራ ቅጥር አማካሪው አቶ ኤፍሬም በቀለ ታዲያ ወጣቶች ጊዜው ያመቻቸውን እድል በመጠቀም ቀድሞው ለስራ ተወዳዳሪነት ማቀድና ማለም ያለባቸው ከመመረቃቸው በፊት። ለመመረቅ የተዘጋጁ ተማሪዎች እንግዲህ ማወቅ ያለባቸው ነገር ብዬ የማስበው ትምህርቱን አውቀውታል። ትምህርት ቤት አለቀ ማለት አዲስ ምዕራፍ ነው የምንጀምረው እንጂ ትምህርቱን ጨረሰው ማለት አይደለም። አዲስ ምዕራፍ ግን ብዙ ጊዜ በተለይ በእኛ ሀገር ባየዋቸው እኔም በተማርኩባቸው ቦታዎች ስለ ስራ አለም ወይም ደግሞ ስለ ስራ ያለን አስተሳሰብ ወይም እውቀት ትንሽ ነው። ስለ ትምህርቱ ግን ትልቅ ሊሆን ይችላል። ስለ ትምህርቱ በጣም ልናቅ እንችላለን። ግን እንዴት ነው የምንተገብረው? የት ሄደን ነው የምንተገብረው? ከማን ጋር ነው የምንተገብረው? ትልቅ ጥያቄ ነው፣ መልስ ያልተገኘለት። ካለበዛ ግን ራሳቸው ራሳቸው መውሰድ አለባቸው። የት መውሰድ አለባቸው? ስራ አለም ላይ ማለት ነው። ስራ አለም ላይ እንዴት ይሄዳሉ? በጣም ብዙ ድርጅቶች ወይም ኦርጋናይዜሽኖች የበጎ ፍቃድ ወይም ቮለንቲሮች በጣም ይፈልጋሉ። ኢንተርንሽፕ ወይም የልምምድ ሰዓት አላቸው ከትምህርት ውጪ ማለት ነው ይህ ተማሪ እያሉ ለምሳሌ ይሄን አላውቅም ነበር ትምህርት ቤት ውስጥ ላይ ኢንተርኔት ለኢንተርንሽፕ ወይም ለልምምድ ቁጥር ነበር የሚጠብቀው ተማሪዎች ራሳቸው ከእነሱ ሙያ ጋር የሚሄድ ድርጅትን ወይም መርጠው ቢሄዱና ለአንድ አመት ለሁለት አመት ቢሰሩ እየተማሩ ላይ ተመራቂ ተማሪ እያሉ ቢሰሩ በሳምንት አራት ሰዓት ሶስት ሰዓት ሊሆን ይችላል ስለ ስራ ሊያውቁ ይችላሉ ማለት ነው ስራ ምን ይፈልጋል ስራ ምን አይነት ስብዕና ይፈልጋል ስራ ምን አይነት ማንነት ይፈልጋል? ስራ ምን አይነት ዝግጅነት ይፈልጋል የሚለው ማወቅ ይችላሉ። አንደኛው ልጅ አለም ፍቅሬ በደብረ ማርቆስ ዩኒቨርስቲ የሶስተኛ አመት የጋዜጠኝነት እና ኮሚኒኬሽን ተማሪ ነው። በዚህ አመት ማገባደጃ ላይ ሲመረቅ ስራ የመፈለግ እቅድ እንዳለው ይገልጻል። ይሁንና በትምህርት ቤት የሚሰጣቸው ትምህርቶች ብዙ በመሆናቸው በተለያዩ የበጎ ፍቃድ ስራዎች ላይ መሳተፍም ሆነ ስለ ስራ ቅጥር ሂደት ለማሰብ ጊዜ እንደሌለው በመጥቀስ ሲደርስ አስብበታለሁ ይላል። አይ ኖርማሊ መጀመሪያ ላይ ያው የገባሁበትን ዲፓርትመንት ላይ ብሰራ ደስ ይለኛል። ምክንያቱም መጀመሪያ የሚ ማኔጅመንት ኮሚኒኬሽን ስም አይደል? በዚያ ላይ የተወሰነ እንትን ስላለኝ ነው እና እዛ የገባሁት እና እዛ ላይ ብሰራ ነው ደስተኛ የምሆነው። አሁን ታዲያ ለምሳሌ ለጋዜጦች ጽሑፍ ትጽፋለህ ወይስ የተለያዩ ድምፆች እየቀዳህ ትልካለህ? ምን ታደርጋለህ? እሱን ለማዳበር ያው አሁን ላይ ምናልባት በፊት በኮሮና ምክንያት ከመቋረጡ በፊት የስድስት ወር ኮርስ በአርባ አምስት ቀን እየወሰድን ስለሆነ በጣም የመጨናነቅ እንትን የሰዓት ቅበት ስላለ ያናክል ከንትኑ ዋናው ከኮርስ ውጣ ቀዳሚ ሌላ ነገር ለመስራት ያናክል ምንችል አይመስልኛል። በአንጻሩ በአዲስ አበባ ዩኒቨርሲቲ የአምስተኛ ዓመት የህግ ተማሪ የሆነችው ሄራም ብርሃኑ ህግ ሰፊ የስራ ዘርፍ እንዳለው በመጥቀስ ከሰብአዊ መብት ጋር ከሚሰሩ ተቋማት ጋር የመስራት እቅድና ህልም እንዳላት ገልጻ፣ ሰዎችን ከአሁኑ በመጠያየቅና በመተዋወቅ በበጎ ፍቃድ አገልግሎቶች ላይ ስራ በመስራት እየተሳተፈች መሆኑን ታስረዳለች። ኢንተርንሽፖች ግብሳቸዋለ እስካሁን ድረስ በቻለች መጠን በስያም ቢኖረውም አይኖረውም ኤክስፔሪንስ ለማግኘት በተለይ ነ ትምህርት ላይ ያለው ነገር ና ስራ ላይ ያለው ነገር ስለሚለያ የስራን ቀን ከቀን ሆን ለመልመድ ኢንተርንሽፖችን ቮለንታሪ የሆኑ ስራዎችን ሪ በሚሉ አድቫይስ ተሰቶ ነበር። በዛ መልኩ አሁን በሰዓቱ የአተራ ዩኒቨርሲቲ ሂውመን ራይትስ ሴንተር ታርጋል ሆኜ እየሰራ ነው እንገኛለሁ። አቶ ኤፍሬም ታዲያ ዘመኑ እጅግ ብዙ ሁኔታዎችን ያመቻቸ በመሆኑ የስራ ፍለጋ የሚጀምረው ከመመረቅ በፊት የቀጣሪዎች አውደ ርዕይ ላይ በመሳተፍ የትስስር መድረኮችና መርሃ ግብሮች ላይ በአካልም ሆነ በድረገጽ መገኘት ሰፊ የሆነ እድል እንደሚያመቻቸ ያስረዳሉ። ሁለተኛው ደግሞ አሁን በተለይ ሁለት ሺ አስራ ሶስት ኢትዮጵያን ካላንደር ላይ ሆነን በጣም ብዙ ስልጠናዎች አሉ። ብዙ ድረገጽ ላይ የሚገኙ የተለያዩ ነጻ የሚሆኑ በትንሽ ክፍያ የሚገኙ ስራን የሚያሰለጥኑ ወይም ደግሞ ለስራ ዝግጁነት የሚያሰለጥኑ ድርጅቶች አሉ። በእነሱ ውስጥ ከብተን ደግሞ የምናገኛቸው ነገሮች አሉ። እነሱ ግብ አይደሉም፣ ንጎል አይደሉም። ግን እነሱ ቱ ናቸው፣ መንገድ ናቸው። ምን ማወቅ እንደችል ያደርጉናል። እንደተመራቂ ተማሪ አንደኛው ባዶ እጃችንን አንሄድም። ስራትን ስለ ስለራሳችን የሚገልጽ ነገር አንደበታችንም በወረቀት እንግዲህ እንሄዳለን። ባለባበሳችንም እንደዛው ማለት እነዚህን ነገሮች እንማርበታለን። እነዚህን ነገሮች አውቀው መጠበቅ ትልቅ ነገር ነው ብዬ አስባለሁ። ከዛ ውጭ የመጨረሻ ብዬ ማስበው ሪያሊስቲክ ከእውነታው ጋር መስማማት ማለት ተማሪዎቹ ስለ ገበያ ስለ ስራ ገበያ የሚባላሉ ጆ ማርኬት ስራ ልክ እንደ ማርኬት ይሸጣል። ገበያ ላይ ይህንን ገበያ ያውቁታል ወይ? ይህንን ገበያ ጎራ ብለው ገዝተው ያውቃሉ ወይ? ባይገዙ መግዛት ባይችሉ እንኳን ገበያውን አይተውታል ወይ? ገበያው የት ይገኛል? ፌስቡክ ላይ ይገኛል። ስራ አስቀጣሪዎች ላይ ይገኛል። ስራ ቀጣሪዎች ላይ ይገኛል። እዚህ አዲስ አበባ ደግሞ እንደምታውቂው አዲስ አበባ ካወራን እንኳን ማስታወቂያ መለጠፊያ ቦታዎች አሉ። አራት ኪሎ፣ ለገሀር፣ ሚክስ ፎያልን። ገበያው በጣም ብዙ ቦታዎች ላይ ይገኛል እና ገበያውን ሄደው ማየት ምንድነው ገበያው የሚፈልገው የሚለውን ነገር ማለት ነው። እየተማሩ እና ገበያው አሁን ምን እያለ ነው፣ የግድ ይህን ነገር መመረቅ የለብትም። ባትመረቅም እንደዛ አይነት ስል እናካለን። ለምሳሌ ኮሚኒኬሽን ላይ ተግባበት ላይ ጥሩ ከሆንክ አሰለጥን ና ቀጥረሃለው የሚል ፍላጎት እየመጣ ያለው አሁን ሌሎች ሀገሮች ላይ እንደምናየው ማለት ነው። ቴሌግራም ኢትዮጵያ ውስጥ በጣም ብዙ ተጠቃሚ አለው በጣም ብዙ ማለት ነው። በተለይ በወጣቶች እና ብዙ ቻናሎች፣ ብዙ ግሩፖች፣ ብዙ ሱፐር ግሩፖች አሉ ስራ የሚወጣባቸው ትስስር የሚፈጠርባቸው በተለይ ደግሞ የባለሙያዎች መድረክ ያለበት ዜና እንዲወጣበት ከስራ ና ከሶፍት ስኪል ወይም ደግሞ ከቀላል ክህሎት ጋር በተገናኘ ብዙ ተላሎች አሉ ና እነሱን እነሱን እነሱን እንግዲህ አሳዶ ማግኘት ነው። ፍላጎት ካለን አሳዶ ማግኘት ና እዛ ውስጥ ገብቶ መተዋወቅ ሰዎችን ማለት ነው። እዚህ ከየትኛው እድሜ ሊጀምር ይችላል? እያስባለሁ ግን ለስራ ከሆነ ያውራ ነው። እንደኔ እንደኔ አንድ ሰው ዩኒቨርሲቲ ከገባበት ጊዜ ጀምሮ ትስስሩ ማሳደግ ይችላል። ቅድም እንዳልኩሽ ደግሞ ካወቀ በኋላ፣ የትምህርት መስመሩን ካወቀ በኋላ መርጦ መማር በደንብ ከጀመረ በኋላ ማለትም ከሁለተኛ ዓመት በኋላ እነዚህ መድረኮች ላይ ቢሄድ በደንብ እነዚህ ኔትወርኮች ማግኘት ይችላል ማለት ነው። የአሜሪካ የዓለም አቀፍ የልማት ተቋም ዩኤስኤ አይዲ በሀያ ሀያ ባወጣው ሪፖርት በኢትዮጵያ ሀያ ሰባት በመቶ የሚሆኑ ወጣቶች ስራ ፈላጊ መሆናቸውን አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።